SBS Radio. ወቅታዊ ጉዳዮች <tus> <tus> <tus> <tus> Good Day. አውስትራሊያ ወደ መካከለኛው ምስራቅ የሆርሙስ ሰርጥ ልታሰማራ ያሰበችው የጦር ስምሪት ከወዲሁ የሕጋዊ ጥያቄ አስነስቷል። የጦር ስምሪቱ በተባበሩት መንግሥታት ሕጋዊ ይሁንታ ያለው ባለመሆኑ የአውስትራሊያን መከላከያ ኃይል አወዛጋቢ ወደ ሆነ ሁኔታ ሊከት እንደሚችል አንድ የዓለም አቀፍ ሕግ ተጠባቢ ከወዲሁ የስጋት ድምፃቸውን እያሰሙ ነው። ፕሮፌሰር ዶን ሮትዌል ኢራን የአውስትሬልያን በአካባቢው መገኘት ፍራቻን ወዳዘለ አሉታዊ ምላሽ ሊገፋት እንደሚችል ሲያሳስቡ There's no United Nations Security Council resolution which is authorizing this US-led deployment። በዩናይትድ ስቴትስ መሪነት ወደ ሆርሙዝ ሰርጥ ጦር ማሰማራትን የተመለከተ የተባበሩት መንግሥታት የጸጥታው ምክር ቤት የአቋም መግለጫ የለም። እንዲሁም ዓለም አቀፍ የባሕር ሕግን የተመለከተ ግልጽ ሕጋዊ መሠረት የለም። ጠቅላይ ሚኒስትሩ የአውስትራሊያን ወታደራዊ ኃይል መርከቦችን በሆርሙዝ ሰርጥ አጅቦ ስለ ማሳለፍ የተናገሩትን አክሎ አሁን ያሉት ውጥረቶች በዚሁ ከቀጠሉ በእርግጠኝነት የአውስትሬሊያ መከላከያ ኃይል ወታደሮች መርከቦችን አጅበው በሰርጡ ሲያልፉ አዋኪ የባሕር ሁኔታ ሊገጥማቸው ይችል ይሆናል ብለዋል። ይሁንና ጠቅላይ ሚኒስትር ስኮት ሞሪሰን የዓለም የነዳጅ አቅርቦት ጭነቶችን ለመጠበቅ እገዛ የማድረግ ብሔራዊ ጥቅም በተያያዥነት እንዳለ ሲገልጡ ይህ መለስተኛ ትርጉም ያለውና በጊዜ የተገደበ አስተዋጽኦ ነው። እየጠየቅን ያለነው ነፃ የሆነ የንግድና የባህር ላይ ጉዞ ነፃነትን የማስጠበቅ ዓለም አቀፍ ጥረት ነው። ይህም ለእኛ ደህንነትና ምጣኔ ሀብት አስፈላጊ ነው። ስለምን አውስትራሊያ ጥቅማችን የትም ይሁን የት አደጋ ሲገጥመው እንመክታለን። ሁሌም ከዓለም አቀፍ ሽርካዎቻችንና አጋሮቻችን ጋር እንሠራለን። እንደ አካባቢው ሽርካ የማንናወጥንን በማለት የወታደራዊ ስምሪቱን ዓላማ ከብሔራዊ ጥቅም ማስጠበቅ ጋር አያይዘው ገልጠዋል። የሌበር መከላከያ ቃል አቀባይና ጥብቅ የተቃዋሚ ቡድን መሪ ሪቻርድ ማልስን በበኩላቸው የጦር ስምሪቱን አስመልክተው ድጋፋቸውን ሲገልጡ ፍሪደም ኦፍ ናቪጌሽን ፎር አስትራሊያ አዝ ኤ ትሬዲንግ አይላንድ ኔሽን የባህር ላይ ጉዞ ነጻነት እንደ ንግድ ደሴትነቷ ለአውስትሬሊያ ብሔራዊ ጥቅም ፍጹም ማዕከል ነው። አያሌ ንግዳችን የሚንቀሳቀሰው በባህር ነው። ንግድ በጣሙን ትልቅ የሆነ የብሔራዊ ምጣኔ ሀብታችን አካል ነው ብለዋል። በአሁን ወቅት አውስትሬሊያ በመካከለኛው ምሥራቅ ሁለት ሺህ ያህል የጦር ሠራዊት ባህር ኃይልና አየር ኃይል ወታደሮች ያሏት ሲሆን የአውስትሬሊያ ወደ ሆርሙስ ሰርጥ የጦር ስምሪት ከያዝነው ዓመት ፍጻሜ በፊት ይከናወናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።